كم مهبره لا مهبره አቶ አሰፋ በቀለ፣ የቀድሞው በኒው ሳውዝ ዌልስ ብላክታውን ፖሊስ የመድብለ ባህል ማህበረሰብ አገናኝ መኮንን፣ አቶ አዳሙ ተፈራ፣ የቀድሞ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት። አቶ አሰፋ፣ አሁን ኢትዮጵያ ውስጥ በእጅጉ አነጋጋሪና አንገብጋቢም ሆኖ ከሚታዩት ነገሮች የትምህርት ጥራት ደረጃ ነው። ከታች ከአንደኛ ደረጃ እስከ ከፍተኛ ተቋማት በዩኒቨርሲቲ ደረጃ ድረስ የሚሰጡት ትምህርቶች የሀገሪቷን የወደፊት የሰለጠነና የተማረ ሰው በአብዛኛው በቂ የሆነ እውቀት እንዳያገኝ ባለበት ሁኔታ ላይ እንዳለ ከዩኒቨርሲቲ ፕሬዚዳንቶች ጀምሮ እስከ አንደኛ ደረጃ መምህራን ድረስ በእጅጉ የሚያነሱት ጉዳይ ነው። የትምህርት ጥራት ደረጃ ለመጠበቅ በምን መልክ መለወጥ ይገባዋል? ካልሆነስ መዘዞቹ ምንድን ናቸው? ለሀገር ላይ የሚያስከትለው ጉዳት ምን ይሆናል? ትምህርት ሲባል የጀምላ ግራጁዌሽን ሳይሆን የጥራት ግራጁዌሽን ያስፈልጋል። ትምህርት ስትማር ኢንፎርሜሽኑን ሰብስበህ ስራ ላይ ልታውል ነገ ከዛ ስትወጣ ግን ዝም ብሎ ቁጥር ለመሙላት እና ይሄን ያህል ህዝብ ተምሮልኛል ብሎ ለማነት ትምህርት ከፍቶ አስተማርኩ ማለት የለም። እኛ በነበርንበት ዘመን ኢትዮጵያ ሁለት ነው ሶስት ዩኒቨርሲቲዎች ነበሩ። የተማሪዎቹ ጥራት ግን በጣም የማይደረስበት ነው። ስሰሙ የእንግሊዝ ስሰም ነበር በዛን ጊዜ እና አሁን ዩኒቨርሲቲ ጨርሶ እንግሊዝኛ በደንብ የማይናገሩ ሰዎች አሉ። ማቲማቲክስ በደንብ የማይሰሩ ሰዎች አሉ። በጥራት ላይ የተመሰረተ ትምህርት ማዘጋጀት ይኖርባቸዋል። ታሪኩ መስተካከል ይሆናል። ምክንያቱም ለምርት መሆን አለበት፣ የምንማረው ትምህርት ለምርት መሆን አለበት እና ያንን ነው ምለው አቶ አዳሙ። በስልጠናም የኢኮኖሚስት ነት ከነሷቸው ሊሻሻል ከሚገቡ ነገር አንዱ የምጣኔ ሀብት ሪፎርም ማድረግን አንስተዋል። ከዛም ባሻገር ዓለም አቀፍ ግንኙነትንም እንደዚሁ መሻሻል እንዳለበት በተለይም ከምዕራብ ዓለም ያለውን ተጽዕኖ ጋር በማያዝ ጠቅሰዋልና እነዚህ ሁለቱ ነገሮች እስካሁን ምን ያደረሱት አሳሳቢ ሁኔታዎች አሉ? በምን መልክስ ነው ሊቀየሩ የሚችሉት ይላሉ ዲፕሎማሲውን እንግዲህ በተለያየ ሶሻል ሚዲያም በተለያየ መንገድ የተለያዩ ኢትዮጵያ ምሁራኖችም ሀሳብ እየሰጡበት ነው። ክህሎት፣ የእውቀት ክፍተት እና በተለይ በምዕራቡ የዓለም ያለው ሁኔታ የመረዳት ችግር አለ በእኛ በዲፕሎማቶችም ምንበለው እና ከዚህ ጉዳይ ጋር በተያያዘ የተሰማሩ ባለሙያዎች ላይ ይሄንን ነገር ክፍተት ለመፍጠር ያው ዲያስፖራው እየሰራ ነው እና ሁላችንም እኛም በዚሁ ባለንበት በቀጥታ ሚሆን በተዘዋሪ በዚህ ጉዳይ ላይ እየተሳተፍን ነው እና መንግስትም ከዚህ አንጻር ያው ሪፎርም ለማድረግ እየሞከረ እንደሆነ ይታወቃል። ስለዚህ የዲያስፖራውና በተለይ ወጣት የሆኑ ደግሞ ዲፕሎማቶችም እየሰለጠኑ እንደሆነ እንሰማለን። እንግዲህ ይሄ ነገር በተቀናጀ መንገዱ እንዲካሄድ በተለይ ውጭ ያለውን የዲያስፖራ መቅሀብትና ጉልበት እውቀት መጠቀም ቢቻለና ከሚመጡት የሀገር ዲፕሎማቶች ጋር ማቀናጀት ይቻል የተሻለ ውጤት ሊያመጣ ይችላል ብለን እንገምታለን። ሌላ እንግዲህ መንግስት ምንም እንኳን ያለውን ግንኙነት በተለይ ኢትዮጵያን በተመለከተ በጎ አመለካከት ካላቸው የውጭ ምሁራን እና የተለያዩ የእርዳታ ሰጭ ድርጅቶችም ጋር ግንኙነቱን የበለጠ ማጠናከር አለበት እና አሁንም አንዳንድ በጎ ድጋፍ እና በጎ አስተያየት በኢትዮጵያ ሁኔታ ላይ የሚደረገውንም ሀገር የማፍረስ ጦርነት በማጋለጡ በኩል እነዙ ሰዎች እያገዙ ስለሆነ ያንን ማጠናከር ነው የሚያስፈልገው። ወደ ኢኮኖሚ ስንመጣ እንግዲህ የኢኮኖሚ ጉዳይ ከዚህም ጋር ይያያዛል። ምዕራባውያን ኢትዮጵያ ላይ በሚያሳድሩት ግፊት የተነሳ የውጭ ምንዛሬ የማግኘቱ ጉዳይ፣ እርዳታ የማግኘቱ ጉዳይ ሁሉ በዚህ ላይ ተጽዕኖ ስለሚያሳድር ይሄንንም በችግር ሊፈታ የሚችል ነው የዲፕሎማሲው ጉዳይና ኢትዮጵያ እንደተባለው በጣም አፍላ የሆነ ለምርት ለማምረት ዝግጁ የሆነ ለስራ ጉጉ የሆነ ከፍተኛ ህዝብ አላት፣ ወጣት አላት እና በዚህ አንጻር መንግስትም ይህንን በማወቅና ቅድሚያ በመስጠት የትምህርት ሪፎርም በቅርብ እንደተጀመረም እናውቃለን። እና ያ ሪፎርም እንግዲህ በተቻለ መጠን የአካዳሚክ ነገሮች ላይ ይበልጥ ከማተኮር ይልቅ አዳዲስ ምርትና አገልግሎትን መፍጠር በሚያስችል ነገር ላይ መሰራት እንዳለበት እንደ ተግባረ አይነት ነገሮች፣ ኢትዮጵያ ውስጥ የተለያዩ የተለያየ ሀብት አለ ጥሬ ሀብት አለ ያን ጥሬ ሀብት ደግሞ ወደ አለቀ ምርት በመቀየር በተለይ ይሄ ኦርጋኒክ የሚባሉት ከኬሚካል ነፃ የሆኑ በምዕራቡም አለም በተለያዩ አለም ውስጥ በጣም ተፈላጊ የሆኑ ዋጋ የሚያወጡ እንኳን ሌላ ጤፍን ራሱም አሁን እንደምንሰማው የሴሌብሪቲዎች ምግብ ነው በመባልም ይታወቃል ግን አቅርቦቱ ያን ያህል ሰፊ አይደለም እና እነዚህ ቢዝነስ ሊፈጥሩ በሚችሉ ስራ ሊሰጡ በሚችሉ ሊቀጥሩ በሚችሉ እንደገና ገቢ ለሀገሪቱ የውጭ ምንዛሪ ሊያስገቡ በሚችሉ የኢኮኖሚ እንቅስቃሴዎች ላይ ትምህርቱ ያንን እዛት ላይ ተኮር የሆነ እና ልጆችም ሲወጡ ትንሽም ሆነ ትልቅ የራሳቸውን ስራ ሊፈጥሩ በሚችሉበት ሁኔታ ላይ እንደገና በእርግጥ ስራ ዝም ብሎ አይፈጠርም። በገንዘብ መታገዝ አለበት። የባንኩ ስርዓትም እንግዲህ ይህንን በሚያግዙ ሁኔታ ላይ መቃኘት አለበት ብዬ ነው ማስበው። አቶ ካሳሁን ተስፋ ሳሁን ድረስ የዲያስፖራ ማህበረሰብ ምን አይነት አስተዋጽኦዎችን አበርክተዋል? በተለይ ባለፉት ሶስት አመታት ጊዜያቶች ውስጥ ለወደፊቱስ በምን መልኩ ነው አገር አቀፍ ግንኙነቱን ሊያጠናክር ይገባል ብሎ የሚሉት? አዳሙ ጠቅሶታል። የዲፕሎማሲው ስራ በጣም ለሀገር የሚጠቅም መሆን አለበት። በተለይ የሚሄዱበት ሀገር ቋንቋ የሚያውቁ ሰዎች፣ ባህሉን የሚያውቁ ሰዎች መሆን አለባቸው። አንድ እሱ ነው። ሁለተኛው ሀገር ቤት ውስጥ ሰዎችን ኢኮኖሚ ያስተካክለ ከያስ ስደት የሚያስገድ ጉዳይ አይኖርም። ብዙ ሰው የሚያስበው ውጭ የምንኖር ኢትዮጵያውያን በምቾት ፈልገን የምንኖር ይመስላቸዋል። አይደለም። እዚህ ተናግሬ የምሰማውን ሆነ ያህል ሀገሬ ላይ ተናግሬ የሚሰማ እዚያ የሚያቀምጠኝ ነገር የለም። ገንዘብ ብቻ አይደለም ህይወት እና ብዙ አመት እዚህ ኖረን ዛሬም ስለ ኢትዮጵያ የምናወራው የሀገራችን ፍቅር ስላለ ነው። እና ያንን የመጣው መንግስት አስቦበት ወደ አገር ተመልሰን የምንችለውን ያህል ኮንትሪቢዩት የምናደርግበትን ማዘጋጀት ይኖርበታል። ሁለተኛው ተመልከት፣ አሁን አሜሪካን የሚያክል ሀገር በጠቅላላ ኢኮኖሚው የምንቀሳቀሰው በማይግራንት እነህ ሰዎች በተወለዱባቸው ሀገሮች ተስፋት የማይችሉት ነገር ሲያጋጥማቸው ነው፣ ገንዘብ ፍለጋ ወረዳ ሚሄድ አሁን ተመልሶ በእነሱ ጉልበት የሚመረጡ ምርቶች እኛን ሊወጉን ይዘጋጃሉ ማለት ነው። ይህንን መንግስት ማሰብ አለበት እና በዲያስፖራ በኩል ብዙ እየሰራ ነው ያለ ነው። ሀገራችን አፍቃሪዎች ነን። ውጭ የሚያኖርን የአገሪቷ የመንግስታዊ ፖሊሲ በደንብ ስለማይደግፍ እንጂ ህዝባችንን ወይም ሀገራችንን ጠልተን አይደለም። ይህንን መንግስት ማወቅ አለበት። ወደፊት ይሄ ነገር የሚሻሻል ይመስለኛል። አቶ አዳሞስ፣ በተለይ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን እስካሁን ምን አይነት አስተዋጽኦችን አበርክተዋል ከሀገራቸው አኳያ? ለወደፊትስ በምን መልክ ነው አስተዋጽኦችን ሊያበረክቱ የሚችሉት ወይም የሚገባው ይላሉ? አዎ እንግዲህ በተቻለ መጠን ዲያስፖራው በተለይ እዚህም እስከምናውቀው ድረስ የሚችለውን ነገር ለሀገሩ እያደረገ ነው ኢትዮጵያ የተለያየ ድርቅ ሲያጋጥማት ከማገዝ ጀምሮ በቅርብ እንኳን ኮቪድ አስራ ዘጠኝ ሲከሰት ያንን በገንዘብ ለመርዳት በዘመቻው ላይ ሕግን ለማስከበር የተሳተፉ ወታደሮች ቤተሰቦችን ለመርዳት እንደገና የተፈናቀሉ ኢትዮጵያያኖችን ለማገዝ የህዳሴ ግድቡንም በተለያየ መንገድ ለማገዝ ከፍተኛ ርብርቦች እየተደረገ ነው። ግን ነገሮች በሚያበረታቱ የመንግስት ፖሊሲዎች መታገዝ መቻል አለባቸው። ይህን እንቅስቃሴ የሚያደርጉትና የምናውቃቸው በጣም የተወሰነ ቁጥር ነው። ግን ውጭ ሀገር የሚኖረው ብዙ ነው። ለምሳሌ እኛ እንኳን እዚህ አውስትራሊያ ውስጥ በሁለት ሺ አስራ ስድስት የመጨረሻው የቤት ቆጠራ የተካሄደው በሁለት ሺ አስራ ስድስት ነው። በዚያ ጊዜ ውስጥ ወደ ዘጠኝ ሺ ኢትዮጵያውያኖች አሉ። ግን እንደዚህ አይነት እንቅስቃሴ ላይ የሚሳተፈው ከአንድ ሺ በታች ነው እና የበለጠ እንዲበረታቱና እንዲያግዙ መንግስት የሚያበረታታበት ዘዴ ቢፈልግ በተለይ እንግዲህ ይመስል ብዛም ሀገራችን ውስጥ ቤተሰቦቻችንን ሁሉም ማለት ይቻላል ኢትዮጵያ ያግዛል እና ወደ ሀገሪቱ የውጭ ምንዛሪ ፍሰት የሚሄድበትም በተለይ በእንግሊዝኛው ሪሚታንስ የሚባለው ነገር በአግባቡ ኢትዮጵያ ውስጥ እንዲገባ፣ በባንክ እንዲሄድ መንግስት ዲያስፖራውን ሊያበረታታ የሚችል እና ወደዛ ነገር የበለጠ እንዲሳብ የሚያደርገውን የተለያየ ዘዴ፣ የተለያየ ፖሊሲ፣ የተለያየ ስልት መንደፍ አለበት ብዬ ገምታለሁ። እና በእርግጥ ተቆርቋሪነቱ እንዳለ ነው። ብዙ ኢትዮጵያውያኖች በተለይ የኢትዮጵያ ሁኔታ ያሳስባቸዋል። ግን ያ ነገር ወደ ተጨበጠ ነገር እንዲተረጎም እንግዲህ የመንግስትም ትብብር የዳያስፖራውም የተቀናጀ ስራ መሰራት እንዳለበት ነው የምገምተው። እና በጣም አስፈላጊ ነው የተለያዩ ሀገሮች ብዙ ስደተኛ ውጭ ያላቸው ኢኮኖሚያቸውን የሚያንቀሳቅሱት ከውጭ በሚገባው ገቢ ነው። የኢትዮጵያው ግን ከሌሎች ጋር ሲመጣጸር ያህል ብዙ አይደለም እና ከዛ አንጻር ስራ መሰራት አለበት። ህብረተሰባችንን ማበረታታት አለብን እና ህብረተሰቡም ሀገርንም በመጥቀም ራሱንም በመጥቀም ምን አይነት መንገዶች ምን አይነት ዘዴዎች ናቸው ተግባራዊ መሆን ያለባቸው የሚለውን ይሄ የሚመለከታቸውም የመንግስት አካላት በደንብ ሊያስቡበት ይገባል እንደገና ከዲያስፖራው ጋር ያለው ግንኙነትም የበለጠ እንዲያመርና ውጤታማ እንዲሆን የተለያዩ በርካታ ስራዎች መሰራት አለባቸው ብዬ አምናለሁ። አቶ አሰፋ በቀለ የቀድሞ የኒው ሳውስ ዌልስ የብላክታውን ፖሊስ መድብለ ባህል ማህበረሰብ አገናኝ መኮንን፣ አቶ አዳሙ ተፈራ የቀድሞ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። ያብሔር ስልኝ። አሁን እንግዲህ መበርታት ነው። አየ አንድ ሰው ያስባል ብዙ ሰዎች ይሰማሉ። ከዛ ውሳኔ ሰጪ አካላት ደግሞ ያን ተቀብሎ ስራ ላይ አውሏል። ለማየት ያብቃል። አመሰግናለሁ። በጣም አመሰግናለሁ አቶ ካሳሁን ለተሰጠን እድል እና በሀገራችን ወቅታዊ ጉዳዮች ላይ አንዳንድ ነገሮች ላይ ለመወያየት ይህንን ሁኔታ ስላመቻቸው እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።